ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ርቡዕ መጋቢት 26 2006 ዓ ም ይቅርታ፣ መጋቢት 17 ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን መጋቢት 17 2006 ዓ ም በፈረንጁ አቆጣጠር ማርች 26 ማለት ነው ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ወይን ሾርተር ነው። ሰዎች ሻንጣ ያ ኦልሬዲ ገብቷል አውሮፕላን ውስጥ ለጉዞ ያስኳቸው አንዳንድ እቃዎችና ዶኩሜንቶች ያስኩባት መጠነኛ ሻንጣ አለችኝ። ያንን ተቀብለው ለብቻ አደረጉት፣ እኔን ለብቻ ቆዩም። ወደ ሶስት ሰዓት ተኩል አቆይተው ፓስፖርት ሲመልሱልኝ ከፓስፖርት ውስጥ አንድ ገጽ ጎሏል፣ እና የጎደለበትን ምክንያት ሳናውቅ መጓዛችንም አሉኝ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ፕሮግራም ጋባዥነት ወደ ዋድ ወደ ዋሽንግተን ያደርጉት የነበረውን ጉዞ በኢሚግሬሽንና ደህንነት ባለስልጣናት ተስተጓጎለብኝ ሲሉ የሰማያዊ ፓርቲ ሊቀመንበ ከመምበራቱ ይልቃል ጌትነት ከተናገሩት የተወሰደ ነው ዘገባውን ይዘናል። ሉድቪግ ቫን ቤትሆቨን የምትሰሙት ፊውር ኤሊዝን ድርሰቱን ነው። ቤትሆቨን ካረፈ ዛሬ ልክ 187 ዓመት ሆነው። ጊዜ ካገኘን ወደ ኋላ እንመለስበታለን። አሁን የሰዓቱን የዓለም ዋና ዋና ዜና እናሰማችኋለን። ቆንጅታዬ ጤና ይስጥልኝ፣ እንደምናመሻችሁ በሶማሊያ የመንግስቱና የአፍሪካ ሕብረት የአሚሶም ወታደሮች ኤልቡር የምትባለውን ከተማ ከአልሸባብ አስለቅቀው ተቆጣጥረዋል ተባለ። ኤልቡር በማዕከላዊ ሶማሊያ ከአልሸባብ ጠንካራ ይዞታዎች አንዷ እንደነበረችም በዜናው ተጠቁሟል። በማዕከላዊ ሶማሊያ የጋል ጉዱድ ክፍለ ሀገር ምክትል ሀገረ ገዢ የሆኑት አብዲ ሐኪም አብዱላሂ ዋርሳሜ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል የአልሸባብ ተዋጊዎች በሚገባ የታጠቁት የአሚሶምና የ ሶማሊያ መንግስት ኃይሎች ሲደርሱባቸው በፍርሃት ከተማዋን ለቀው ያለምንም ውጊያ ወጥተዋል ብለዋል። በአሁኑ ወቅት አሚሶምና የመንግስቱ ጦር ሰራዊት የሚያካሂዱት የተዋጣለት የጋራ ዘመቻ በመሆኑ አልሸባቦች ከአሁን ቀደም እንዳደረጉት ተመልሰው ወደ ከተማይቱ መግባት አይችሉም ብለዋል። ምክትል አገረገዢው አክለው አያይዘውም የሀገር ውስጥና ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ለኤልቡር ነዋሪዎች እርዳታ እንዲያደርጉ ተማጽነዋል። ዓለም አቀፉ ማህበረሰብ የክሬሚያን ልሳነ ምድር ወደ ግዛቷ የጠቀለለችውን ሩሲያን ለማግለል በቁርጠኝነት አንድ ሆኖ ቆሟል ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናገሩ። ጉዳዩ አውሮፓ የሚያስፈልጋትን የሀይል አቅርቦት ለማግኘት ሌላ አማራጭ ምንጭ መፈለግ እንዳለባት አጉልቶ የሚያስገነዝብ ነው ሲሉም ፕሬዚደንቱ አክለው ጠቁመዋል። ሚስተር ኦባማ ይህን የተናገሩት ዛሬ ረቡ ስለ አውሮፓ የወደፊት የነዳጅ ፍላጎቶችና ስለ የዩክሬኑ ቀውስ ብረሰልስ ውስጥ ከአውሮፓ ህብረት መሪዎች ጋር ከተነጋገሩ በኋላ ነው። የሩሲያ የነዳጅ ክፍለ ኢኮኖሚ ቀጣዩ የዩናይትድ ስቴትስ እና የአውሮፓ ህብረት የኢኮኖሚ እቀባዎች ኢላማ ሊሆን እንደሚችል ሚስተር ኦባማ ገልጠዋል ሚስተር ኦባማ ዛሬ ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን ድርጅት ባለስልጣናት ጋር ይነጋገራሉ። ለሩሲያ ጥቃት የተጋለጥነን የሚል ስጋት ባላቸው ሀገሮች ሁሉ ኔቶ በቋሚነት መገኘት አለበት ሲሉ ፕሬዝደንቱ በብረሰልስ ለጋዜጠኞች በሰጡ with the ህንድ ውቅያኖስ ላይ ሳይወድቅ እንዳልቀረ የተነገረው የማሌዥያው አየር መንገድ ንብረት የሆነው አውሮፕላን ክፍሎች ሊሆኑ ይችላሉ የተባሉ 122 ተጨማሪ አካላትን የሚያሳይ የሳተላይት ምስል መተንተኑን የማሌዥያ መንግስት አስታወቀ። የማሌዥያ ጠቅላይ ሚኒስትር ሂሻሙዲን ሁሴን ዛሬ ለጋዜጠኞች በሰጡት መግለጫ የአውሮፕላኑ ስብርባሪ ሊሆኑ ይችላሉ የተባሉትን እነዚህን አካላት ፎቶ አንድ የፈረንሳይ ሳተላይት ያነሳው ከሶስት ት በፊት ባለፈው መጋቢት 14 እንደነበረ አመልክተዋል። አንዳንዶቹ አካላት የአንድ ሜትር ርዝመት ያላቸው ሌሎች ደግሞ እስከ 23 ሜትር የሚረዝሙ መኖራቸውን ሚኒስትሩ ተናግረዋል። አካላቱ ጠጣር የሆነ ተፈጥሮ ያላቸውና ብሩህ መሆናቸውን የታዩትም ከአውስትሬሊያዊቱ ፐርዝ ከተማ ወደ 2557 ኪሎ ሜትር ርቀት ላይ መሆኑን ጠቅላይ ሚኒስትሩ ጨምረው ገልጸዋል። በመጨረሻም በማዕከላዊ አፍሪካ ሪፑብሊክ የሚገኘው የአፍሪካ ሰላም አስከባሪ ኃይል ጸረ ባላካ የሚባለውን የሚሊሽያ ቡድን ከእንግዲህ ወዲያ በጠላት ኃይልነት እንመለከተዋለን ሲል አስታወቀ። ይህን ያስታወቀው ሚስካ በመባል የሚታወቀው ዓለም አቀፍ ኃይል ሲሆን አዛዡ ጄኔራል ጃን መሪ ሞኮኮ ትናንት ማክሰኞ መዲናዋ ባንጊ ላይ በሰጡት መግለጫ ነው ይህን የተናገሩት። አመሰግናለሁ ቆንጅትን ለዜናው። ከምሽቱ 3 ሰዓት በ25 እና በ31 ሜትር ባንድ የአየር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ያወጣው አዲስ ሪፖርት ኢትዮጵያ በሀገር ውስጥና በውጭ ሀገሮች ከሚኖሩት ኢትዮጵያውያን ጋር የሚደረገውን ግንኙነት ለመከታተል በጣም የተራቀቀውን የስለላ ሶፍትዌር ትጠቀማለች ብሏል። የአሜሪካ ድምፅ ራዲዮ ዘጋቢ ማርታ ፋንደር ቮልፍ ከአዲስ አበባ የላከችውን ዘገባ አዳነች ፍስሐ እየታቀርበዋለች የኢትዮጵያ መንግስት በዜጎቹ ላይ ለመሰለልና በውጭ ሀገራት የሚኖሩትን ኢትዮጵያውያን እንቅስቃሴን ለመቆጣጠር ሲል ከቻይና ከኢጣሊያና ከጀርመን የተገኙ የተራቀቁ ሶፍትዌሮችን ይጠቀማል ይላል ሂዩማን ራይትስ ዋች ያወጣው ዘገባ። ፌሊክስ ሆን በዓለም አቀፉ የሰብአዊ መብት ድርጅት አፍሪቃን በሚመለከት ጉዳይ ጥናት ያካሄዳሉ። የኢትዮጵያ መንግስት በአገር ውስጥና በውጭ ሀገራት የሚኖሩ ኢትዮጵያውያን ለሚያደርጓቸው የስልክ ጥሪዎችም ሆኑ ለኢንተርኔት የመልእክት ልውውጦች ገደብ የሌለው ተደራሽነት አለው ይላሉ። ኢትዮጵያ ውስጥ በቻይና ለተቀየሰው የኮሚኒኬሽንስ ስርዓት በሀገሪቱ ለሚደረጉት የስልክ ጥሪዎችና ሜታ ዳታዎች ሁሉ ካለምንም ገደብ ተደራሽነት እንዲኖረው ያደርጋል። በውጭ ሀገራት ደግሞ የተወሰኑ የዳያስፖራ አባላት እንቅስቃሴን ኢላማ ለማድረግ በምዕራቡ ዓለም የተሰሩ ቴክኖሎጂዎችን እየተጠቀሙ ነው። እንዲሁ አይነት ቴክኖሎጂዎችን የሚያገኘው ሃኪንግ ቲምን ካምፓኒ ከተባለ ኢጣሊያ ውስጥ ከሚገኝ ኩባንያ ጋማ ከተባለ የጀርመን ኩባንያም ጭምር ነው። የኢትዮጵያ ቴሌኮሚኒኬሽን ኢትዮ ቴልኮም የተባለው የመንግስት የጥቅሎሹ ይዞታ ነው። ኢትዮጵያ ውስጥ ሲም ካርድ ማግኘት የሚቻለው የግል የሆኑ ዝርዝሮችን በማስመዝገብ ነው። ይህም ሂማን ራይትስ ዋች እንደሚለው መንግስት የስልክ ጥሪ የሚያደርጉትን ሰዎች ለይቶ ለማወቅ ያመቸዋል። አንድ ትውልድ የኢትዮጵያ የሆነ የአሜሪካ ዜጋ ኮምፒውተሬ ተቦርቡሯል ከአራት ወራት በላይ ለሆነ ጊዜም ስለላ ስካሄድብኝ ቆይቷል በሚል ባለፈው ወር በኢትዮጵያ መንግስት ላይ ክስ መስርቷል። በተለይም የተወሰነ ዘር ቡድኖች ከውጭ ሀገራት የተደወሉ ስልኮችን ለማንሳት ይሰጋሉ ይላሉ ሆን በምናደርገው ጥናት ከተረዳነው ነገሮች አንዱ ከውጭ የሚደወልላቸው ግለሰቦች ብዙውን ጊዜ ኢላማ እንደሚደረጉና ከህገወጥ ድርጅቶች ጋር ተነጋገሩ በሚል እንደሚከሰሱ ነው። መረጃ ባይኖርም እንኳን በመንግስት ላይ በማሴርም ሊከሰሱ እንደሚችሉ ነው የተረዳነው። የኢትዮጵያ ጠቅላይ ሚኒስትር ልዩ አማካሪ ሚኒስትር ጌታቸው ረዳ ሂማን ራይትስ ዋች የሚለውን አስተባብለዋል። ድርጅቱ ከሞላ ጎደል በክልሉ ለሚፈጠር ችግር ሁሉ ኢትዮጵያን መክሰስ እንደ ልምድ ይዞታል። ኢትዮጵያ ውስጥ ለሚደረግ ነገር ሁሉም ለአሉታዊ ምላሽ ይሽቀዳደማል ሲሉ አቶ ጌታቸው ረዳ አስገንዝበዋል። ሚኒስትሩ አያይዘውም መንግስት የተቃዋሚዎችን የስልክ ንግግር ለመከታተል ተግባር ገንዘብ አያባክንም፣ እንዲህ አይነቱ ክስም ከቁም ነገር አይቆጠርም በማለት አጣጥለውታል። ወደ ተከታዩ ዝግጅት እንለፍ። የሐሳብ ልዩነት የሚሰጥባቸው የኢትዮጵያ ታሪክ ጭብጦች ላይ የጀመርነው ውይይት እንቀጥላለን። የውይይቱ ተካፋዮች ዶክተር ጌታቸው ኃይሌ የኢትዮጵያ ታሪክ ሊቅና የቋንቋዎች ምሁር፣ ዶክተር በያና ሶባ የህግ ምሁርና የቀድሞ የኦሮሞ ዲሞክራሲያዊ ግንባር ኦዲኤፍ የአመራር አባል እንዲሁም ዶክተር ብርሃኑ መንግስቱ ቪርጂኒያ ዩናይትድ ስቴትስ የሚገኘው የኦልድ ዶሚኒየን ዩኒቨርሲቲ የልዩነቶች አፈታት መምህር ናቸው ያወያየቻቸው ትዝታ ብላቸው ናት። የውይይቱ ቀዳሚ ክፍሎች ባለፉት ምሽቶች ስርጭታችን ተላልፈዋል። ሶስተኛው ክፍል ቀጥሎ ይቀርባል። ወደፊት ለመሄድ ምን እናድርግ የሚለው ላይ ብናተኩር የተሻለ ይመስለኛል። በጣም ጥሩ ዶክተር ጌታቸው። ዶክተር ብርሃኑ መንግስቱ እዚህ ላይ የሚሉን ሀሳብ ካለ ይኸው አሁን ዶክተር ጌታቸው ሰመራይዝ እንዳደረጉት፣ ይኸውልሽ ሁላችንም ተስማምተናል። ታሪክ ሚና የለውም ያለ ሰው የለም ግን ያ ታሪክ ደግሞ ወደ ጠቃሚ ነገር ሊመጣ ከተቻለ ችግሩ ይሄ ነው ተብሎ በችግር መልክ መቅረብ አለበት እና የኦሮሞ ሕዝብ ችግር አሁን የአይዴንቲቲ ችግር ነው ወይስ የኢንትረስት ችግር ነው? ይሄ ከሆነ እንዴት አድርገን ነው ልንፈታው የምንችለው? ምን ምን መደረግ አለባቸው? ብሎ መጠየቅና አይ እኔ ባልኩት ካልሆነ ታሪኩ መነበብ ያለበት ልክ አይደለም ብለን በዚያ ላይ ከቆየነ አሁን በምሳሌ የተናገሩት ዶክተር ጌታቸው እንቅፋት እየመታን እንቅፋት እየመታን የአገሪቱ የኦሮሞም ህዝብ ተለይቶ ሆነ የኢትዮጵያ ህዝብ ባንድ ላይም ሆነ ችግሮቹ እየባሱ ሲሄዱ እነዚያ ችግሮች ሌላ ችግር ነው የሚወልዱት። እና ከዚያ ሳንደርስ በፊት የሩዋንዳ ህዝብ፣ የሌላው ህዝብ እኮ ከኛ የባሰ አውሬ ህዝብ አይደለም። የኛ ህዝብ እግዚአብሔር ይባርከው እስከ ዛሬ በመዋለዱ፣ በቀደም ምሳሌ የሰጠሁት ነው። ከእኔ ካተወለድኩበት የሄዱ ቅድማያት ወለጋ ሂደው በአስተርጓሚ አግብተው የወለዱት የልጅ ልጅ አግኝቼ እኔ ዋሽንግተን አናገርኩት ብዬ የተናገርኩት እንደዚህ የተሳሰረ ነገሮች ስላሉ እስካሁን ባህሉም እንደዚህ መተሳሰሩም ገደብ ሆነው ቆይተዋል። ግን እነዚህ ገደቦች ዘላለማዊ አይደሉም። ስላይደሉ ከአዳጋ ላይ ህዝቡ ከመድረሱ በፊት እኔ እንደሚመስለኝ ችግሩ ይሄ ነው። የአይደንቲቲ ችግር ነው ከተባለ እኔ ማነኝ የሚለው ያ ጥያቄ ከሆነ እሱን ልንወያይበት እንችላለን። አይ የጥቅም ችግር ነው የኢንትረስት ችግር ነው ከተባለ እሱንም ከዶክተር ጌታቸው ከዶክተር በየን ከኔ የሸመገለ ሰው የለም። እንግዲህ ተገናኝተንም ሆነ ፊት ለፊት ይሄ ከሆነ ወደዚህ እንሄድ ብለን ጊዜያችን በዚያ ላይ ብናተኩረው ለወገኖቻችን ጠቃሚ የሚሆን በረከታዊ የሆነ ለእኛም ደስ የሚያሰኝነ ነገር ማቅረብ እንችላለን ባይ ነኝ። አመሰግናለሁ። ዶክተር ብርሃኑ እንግዲህ እርስዎ ያነሷቸው በ መልስ በሚሰጡበት ጊዜ ያነሷቸው አንዳንድ ጥያቄዎችም አሉ። ዶክተር በያን ሊመልሱ ይችላሉ። ወደ መፍትሄ ሀሳብ ስንሄድ ግን የአስራ ስድስተኛውን ክፍለ ዘመን ታሪክ የጠየቅኩት ያለ ምክንያት አይደለም። የህዝቦች መጋጨት ይኖራል ለማለት ነው። አንዱ ሌላውን ሲገፋ ሌላው ሲገፋ የኖረበት ሁኔታ እንዳለ ለማመላከት ነው። ነገር ግን በ አስራ ዘጠነኛው ክፍለ ዘመን የደረሰው በአጼ ሚኒሊክ ዘመነ መንግስት ማለት ነው ለየት ይላል ነው የሚሉት። ዶክተር በያን ጠቀስ አርገዋል። እስቲ ባጭሩ ያስረዱን። በጣም ጥሩ ጥያቄ ነው። ትይታ ይሄ የዶክተር ጌታቸው ሲናገሩ የኦሮሞ አደረጃጀት ለመግደል ካልገደሉ ጸጉ እንኳን አይላችም አክቹዋሊ ኦሮሞ የተደራጀው በገዳ ስርዓት በተለያየ የእድሜ ገደብ ውስጥ ያሉ የማህበረሰቡ አባሎች የተለያየ ሚና ነበራቸው፣ የተለያየ ሚና ይጫወታሉ። የጦርነት ተግባር የሚያደርጓሉ፣ ከብት የሚያረቡ፣ የሚያርሷሉ፣ ሌላም ሌላም፣ የትምህርት የሚማሩ አሉ። በተለያየ የአደራጀት ጉዳይ ነው። ሰው የመግደል ጭካኔ ኦሮሞ ጨካኝ ነው ሲባል ሰዎች ያላቅም። እንዲያውም ዱህሩህ ተብለን ነው ሲነገር የነበረው ጉዳዩ ሰው የመግደል ጥማት አይመስለኝም። እንደዛ አይነት አብሬ ተደርጎ እንዳይተረጎም አስባለሁ። አስራ ዘጠነኛው ክፍለ ዘመንና የአስራ ስድስተኛው ክፍለ ዘመን በጣም የተለያዩ ጊዜዎች ናቸው። በአለምም በእኛም አካባቢ አስራ ዘጠነኛው ክፍለ ዘመን አፍሪካ በአውሮፓ ኮሎኒያሊስቶች እየተከፋፈለችበት እንደ ቅርጫ ፓርቲሽን የሆነችበት ዘመን ነው። በዛን ጊዜ አጼ ምኒልክም የዚህ የአፍሪካ የኮሎኒያሊስቶች ክፍፍል ውስጥ ተሳታፊ ነበሩ። ይሄንን የሚያራግጡ የአጼ ምኒልክ ደብዳቤዎች ለእንግሊዝ ነገስታት ንግ- ንግስት የተጻፉ የአጼ ዮሐንስ ደብዳቤዎች፣ የአጼ ቴዎድሮስን ደብዳቤዎች ይሄን የኢትዮጵያን የአቢሲኒያን የኮሎኒያል ኢምፓየር ፍላጎት የሚያሳዩ ብዙ መረጃዎች አሉ። አጼ ምኒልክ በዛን ጊዜ ለአውሮፓ መሪዎች የጻፉ ደብዳቤ ምንድን ነው የሚለው? እናንተ ከዛ ከሩቅ መታችሁ አፍሪካን ስትከፋፈሉ እኔም ቁጭ ብዬ አላይም፣ እኔም ድርሻዬን ወስዳለሁ ነው። ስለዚህ የአስራ ዘጠነኛው ክፍለ ዘመን የአጼ ምኒልክ ወረራ ወደ ደቡብ ወደ ኦሮሞ ሀገር ሲደረገው ወረራ የዚሁ አፍሪካን የመቀራመት የኮሎኒያል ኮንኮስት የሚሉት ኮሎኒያዊ ወረራ ነው። የአስራ ስድስተኛው ክፍለ ዘመን ደግሞ በጣም ይሄ አይነት አላማ የሌለው ሁለቱም ለስልጣን አልነበረም። እንዴ ዶክተር በያ አይደለም። አስራ ስድስተኛ ክፍለ ዘመን ኦሮሞ በተስፋፋበት ጊዜ አንድም ህዝብ አልገዛም። በኦሮሞ ጋር ተደበላልቆ የኖሩ ህዝቦች ሁሉ ኦሮሞ በጣም በእኩልነት ላይ የተመሰረተ ግንኙነት ነው ከህዝቦች ጋር ሁሉ የፈጠረው። ኦሮሞ ማንንም ህዝብ ባሪያ አላደረገም። ማንንም ህዝብ ገባር አላደረገም። ማንንም ህዝብ ጭሰኛ አላደረገም። ወደ ኦሮሞ አሲሚሌትድ የሆኑ ህዝቦች ነበሩ፣ ታሪክ ይነግረናል። አዎ። ግን እነኚህ ሰዎች ኦሮሞ ነው የሆኑት፣ በእኩልነት ደረጃ በእኩል ክብር። ግን ተገደው ነው ኦሮሞ የሆኑት? አይደለም እኔ የዛ ኤቨደንስ የለኝም። ተገደው ኦሮሞ ሆኑ የሚል እንትን የለኝም። ግን ተገደው ይሁን በፍላጎት ይሁኑ ኦሮሞ ነው የሆኑት። እኩልነት ነው እዚህ ላይ ትልቁ የአስራ ዘጠነኛውንና የአስራ ስድስተኛውን የኦሮሞውን ሳተኛ ክፍለ ዘመን መስፋፋትና የአስራ ዘጠነኛውን ክፍለ ዘመን የአጼ ሚግሊኮራ የሚለየው ውጤቱ እኩልነት አላመጣም። የዚህን ውይይት ቀሪ ክፍል በነገው ምሽት እናቀርብላችኋለን። ወደ ተከታዩ ዘገባ እናልፋለን። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ፕሮግራም ጋባዥነት ዋሽንግተን ያደርጉት የነበረው ጉዞ በኢትዮጵያ ኢሚግሬሽን ባለሥልጣናት ተስተጓጎለብኝ ሲሉ አንድ የተቃዋሚ ፓርቲ መሪ ከሰዋል። ጉዞዬን ለማስተጓጎል ሆን ተብሎ የተወሰደ እርምጃ ነው ሲሉ የከሰሱትን የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን በስልክ ያነጋገረው አሉላ ከበደ ተከታዩን ይዟል። አቶ ይልቃልጌትነት አልጌትነት የሰማያዊ ፓርቲ ሊቀመንበር ወዲህ ወደ ዩናይት ስቴትስ ሊመጡበት የነበረው ጉዞ በኢትዮጵያ የኢሚግሬሽንና ደህንነት ባለስልጣን እንደ ተስተጓጎሉበት የገለጹበትን ዘገባ ተመልክቻለሁ። በቅድሚያ እስኪ የሆነውን የተፈጸመውን በአጭሩ ይግለጹልን። በአሜሪካ መንግስት ስቴት ዲፓርትመንት ኢንተርናሽናል ቪዚተርስ ፕሮግራም በሚባል ወጣት መሪዎች እና ፖቴንሻል መሪ የሆነ በሚባሉ ሰዎች ለሶስት ሳምንት የሚሰጥ ፕሮግራም ነበረ እና በዛ ፕሮግራም ለመሳተፍ ሙሉ ወጪንም የጉዞው ቪዛ እና የመሳሰሉትን ተሟልቶ አርብ ዕለት አምስት ሰዓት ከአርባ አምስት ላይ በሉፍታንዛ ጀርመን አየር መንገድ በረራ ነበረኝ። ባልታሰበ ሁኔታ ሁሉን ነገር ጨርሼ ቦርዲንግ ባስካለፍኩ በኋላ በኢሚግሬሽንና ደንስ ሰዎች የሚፈልጉኝ ተነገረኝ። ፎቶዎች ወሰዱ፣ ፓስፖርቴን ወሰዱ። ለሶስት ተኩል ሰዓት ያህል የሆነ ቦታ ካቆዩ በኋላ የት ነው? የሆነ ቦታ ማለት እዛ አውሮፕላን ጣቢያ ወደ ኢሚግሬሽን እና ደህንነት እንደ ቢሮ የሚጠቀሙበት ቦታ ይመስለኛል። ሶስት በአራት ክፍል ውስጥ ለብቻ ነው ያቆዩኝ። ሻንጣ ኦልሬዲ ገብቷል አውሮፕላን ውስጥ። ለጉዞ ያስኳቸው አንዳንድ እቃዎችና ዶኩሜንቶች ያስኩባት መጠነኛ ሻንጣ አለችኝ፣ የማነበው መጽሐፍ ምናምን። ያንን ተቀብለው ለብቻ አደረጉት፣ እኔን ለብቻ አቆዩኝ። ወደ ሶስት ሰዓት ተኩል ከቆዩ በኋላ ፓስፖርቴን ሲመልሱልኝ መሄድ አትችልም፣ ከፓስፖርትህ ውስጥ አንድ ገጽ ጎድሏል እና የጎደለበትን ምክንያት ሳናውቅ መጓዝ አትችልም አሉኝ። አየሁት፣ ተቀዷል፣ ተንከፍፏል እራሱ እስከ አንድ ገጽ በግድ ነው የወጣው። እንደምታውቀው ፓስፖርት በቀላሉ አንድ ወረቀት ለብቻ ማውጣት አትችልም። ነገር ግን ተገነጠለው ነው ይታወቃል፣ ሰው እንደቀደደ እነሱም አሉኝ፣ ስትመጣ ከማን ጋር ነው የመጣ የቀደደብህ ሰው አለ ፓስፖርትህን ነው ያሉኝ። ሰው እንደቀደደው ተሾልኮ እንዳልወጣ ወይም እንቴርጅና እንዳልሆነ ያውቁታል። አራት አምስት ወሩ ነው ፓስፖርቴ ይህንን ነገር መጀመሪያም ሳይነግሩኝ ያ ሰቶ ሲሉ ነው እንደ ስበብ የነገሩኝ እንጂ በአይነት ችግር አለበት ብለ መጀመሪያም መንገር ነበረባቸው። እዛው ፍሮንት ዴስክ ላይ ቸክ ሲያደርጉ ማለት ነው። ነገር መጨረሻ እንደ ስበብ አይነት ነው የነገሩኝ። እናንተ ናቸው የከደዳችሁት የአሜሪካ መንግስት ተጋብዤ መሄድን የኢህአዴግ መንግስት ስላልወደደ ነው አልኳቸው። ምንም መልስ አልሰጡኝ። አሁን በቃ ከዚህ በኋላ ሻንታ ይመለስልሃል፣ አየር መንገዱን ላይቃውጣሉ። አቶ ይልቃል ፓስፖርቶ በተወሰደ ጊዜ በመጨረሻ የሰጡት ምክንያት ከመገለጹ በፊት የሞሉት ቅጽ ለዚህ ጥያቄ የቀረበበትን ገሮት፣ በጽህፈት ቤቱ አሰራር የተደረገ ነገር አለ። ምንም የተነገረ ነገር የለም። መጀመሪያ ላይ እንደነገርኩ ቦርዲንግ ፓስ ላይ አስፈላጊዎችን ነገሮች ያሟላሁ የሚሄድበትን ቦታ የማርፍበትን ቦታ አሉኝ። ቦርዲንግ ፓስ ሰጥኝ። ሴኩሪቲ ላይ ሲሄድ ምንም የነገሩኝም ነገር የለም። ምንም ያሉት ነገር የለም። ለመጨረሻ ግን ቦርዲንግ ፓሱን ወሰደው። ይህንን ነገር ላለቆቼ ሪፖርት ሳደርግ የቀረበትን ምክንያት ስለምል እፈልገዋለሁ አልሰጠም ብሎ ቦርዲንግ ፓሱን ወሰደ። ከዛ ውጭ ምንም የነገሩኝም የፈረምኩትም የሆነም ነገር የለውም። አቶ ይልቃል ጉዞው ወደዚህ ወደ ዩናይት ስቴትስ ሊመጡ በውጭ ጉዳይ ጉዳይ መስሪያ ቤት አማካኝነት የተጠሩበት እንደሆነ ገልጸዋል። የፕሮግራሙን ዝርዝር ለመመልከት እንደሞከርኩት መጋቢት 24 በአውሮፓውያን የዘመን አቆጣጠር ፕሮግራሙ የሚጀምርበትን ያስረዳል። ከጋበዞት ክፍል ጋር እንደምረዳው በአዲስ አበባ የሚገኘው ዩናይት ስቴትስ ኤምባሲ ጋር ነው ግንኙነቱና መምጣት ባለመቻሎ የተፈጠረውን ሁኔታ ያስረዱበት አጋጣሚ አለ። እነሱ በኩል ያደረጉት ካለ እሱን እንግዲህ ወዲያውኑ በዛው ሰዓት ጀምሮ ማታ ነበረ ስልክ ማግኘት አልቻልም። ቴክስት አድርጌ ለሚመለከታቸው ሰዎች ሁሉ ነግሬያለሁ። ያው አሜሪካን ሀገር እዛ ፕሮግራሙን ፋሲሊቴት የሚያደርጉት ስቴትስ ዲፓርትመንት ውስጥ ያሉ ሰዎችም እዚህም ያሉት ጉዳዩን እንዳወቁትና እየተከታተሉት እንደሆነ እንደሚያሳውቁ ነግረውኛል። ሪፖርት አድርጌያለሁ። አቶ ይልቃል ወደኋላ ልመልሶ ፓስፖርቶ በተወሰደ ጊዜ መታወቂያ ሌላ ተጨማሪ የተጠየቁበት የሚጓዙበትን ጉዞ አስመልክቶ ፓስፖርቱን የተቀበሎት የኢሚግሬሽንና ደህንነት ሰራተኞች ጠይቀውታል። በዛ ሰዓት በሁለታችሁ መካከል የተደረገ ምልልስ አለ አሁ ወደሆን አውቆኛል እ እዛ ቼክ የሚያደርገው ሊሳውቅ ው ብዙ ጊዜ ሰዎች የሚጠቀሙበት ነው። ለአንዲት በመሆኑ የሀገር እንደ ታይትል ሊቆጠራል። ኢንጂነር ሰላም ነዎት አለኝ። ውስጥም ስገባ ከፓስፖርት ላይ ሲጽፍ ኢንጂነር ብዬ ሊጀምር አይደል ምናምን ብሎኛል። እና ወዲ አውቀውኛል ዲዛይንድ ነው። ምንም የሚያጠራጥር ነገር አይደለም። እኔ መሆኔን አውቀው ነው እንደዛ ያደረጉት አነጋግሮ ገና ውስጥ እንደገቡና እቃውን እንደወሰዱ ሻንጣው እንዲመለስ ነው ሲያዝዙ የነበሩት እዛ ውስጥ ገብቷል፣ ንገራቸው፣ ምን እንደሆነ አሳውቁ እያለ መልእክት ያስተላልፍ ነበር። ሰውየው ቶሎ ሻንጣውን የሚመለስበትና እቃውን የሚቀርብበት አንድ ሰው ችግር ሲያጋጥሙ ችግሩን ለመፍታት የሚያደርገው አይነት ዘዴ በምንም አይነት አይታይባቸውም ነበር። አስቀድሞ የተወሰነ አቋም የተወሰደበት ነገር እንደሆነ ምንም የሚታይ ነበር ፊታቸው ላይ አሉላ። ከዚያ በኋላ በመስሪያ ቤቶ በፓርቲዎ በኩልም ሆነ በግሎ የሚመለከተውን የኢሚግሬሽንና ዜግነት ጉዳይ ዋና መምሪያንም ሆነ ሌሎች ክፍሎች ለማነጋገር ለመጠየቅ ያደረጉት ጥረት ካለ እና በምላሹ የሚያገኙት ካለ ይግለጹልን። እንግዲህ ይህ ጉዞ ስኬጁል ሊሆን አንተም እንደተናገርከው አሜሪካ መንግስት ነው ግብዣውም በረራውም የሆነው። ስለዚህ እኔ በተለየ ሁኔታ የራሴ ጉዞ ቢሆን አስተካክዬም እንብዬም ችግሮችን ለመፍታት ማደርገው ነበር። የጉዞ ባህር ይህንን የሚፈጥር ስላደለኝ እኔ በግል ያደረግኩት ነገር የለም። የሆነው ነገር ቢኖር ፓርቲያችን ትልቁ የስልጣን አካል የሆነው ብሔራዊ ምክር ቤታችን ተሰብስቦ እንዲ ያለው ነገር ለአየር መንገዳችንም ለሀገራችንም አወራጅ ስለሆነ ይህን የፈጸሙ ሰዎች ለህግ እንዲቀርቡ የሚል መግለጫ አወጥቷል። ፓርቲው በአቋም ደረጃ ወስዶት። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ አሉላ፣ እግዜር ይስጥልኝ። ከምሽቱ አንድ ሰዓት ከ21 ደቂቃ ነው፣ አዲስ አበባ ላይ ተከታዩ ዘገባ እንዲህ ይላል። በጅቡቲ በርካታ ኤርትራውያን ስደተኞች በእስር መያዛቸውን በመቃወም አንዲት ኤርትራዊት ጄኔቫ በሚገኘው የጅቡቲ ኤምባሲ ፊት ለፊት የረሃብ አድማ ጀምራለች። ተቆርቋሪዋን ኤልሳ ጩሩምን ትዝታ በላቸው አነጋግራለች። ትናንትና ነው የጀመርኩት። እንግዲህ እየቀጠለ ነው። ምንድን ነው አላማው? ጅቡቲ ሁለት መቶ ስልሳ ሰባት የኤርትራውያኖች ረፊጂ ታስረዋል። እንግዲህ ከኤርትራ ከኤርትራን ጥለው ከገቡ ቀን ጀምሮ ጅቡቲ ከገቡ ቀን ጀምሮ ማለት ነው። የጅቡቲ መንግስት አስሯቸዋል። የታሰሩም ለምን ናሽናል ሰርቪስ ትሬኒንግ ሚሊታሪ ትሬኒንግ ስላደረጋችሁ፣ ለሀገሬ ያሰጋኛል፣ የጸጥታ ሪስክ ናችሁ እና መሳሰር አለባችሁ ነው። ከእነሱ ብዙዎች ብዙዎቹ እንኳን ሳይሆን አ ከፊሎቹ እስከ ስድስት አመት አስረዋል። ሁለት ሺ ስምንት ሁለት ሺ ዘጠኝ በፈረንጅ አቆጣጠር ማለት ነው የገቡ እስካሁን ታስረዋል። ሰው አያያቸውም፣ ሰው አያዩም፣ ከዛች ከእስር ቤቱ አይወጡም ለስንት ጊዜ እንደሚቆዩ አያውቁም። የትምህርት እድል አልተሰጣቸው፣ መስራት አይችሉ፣ ምንም ነገር የላቸውም። ጊዜ የሚያደርጋቸው እንደገናም ልጆችና ባለቤት ያገቡ ማለት ነው የነበሯቸው ልጆቹንና ሚስቶቻቸውን እደጃ አስቀርተው ወንዶቹን ታስረዋል። ትናንትና ያነጋገርኩት ለሁለት አመት ተኩል ልጆቹና ሚስቱን አላየም፣ ለምሳሌ ከገባ ቀን ጀምሮ ማለት ነው። እነኚህ እንግዲህ ከኤርትራ ሸሽተው የወጡ ወጣት ኤርትራውያን ናቸው። አይደለም አዎ። ባለዛሮችም አሉባቸው። እና የጅቡቲ መንግስት ግን መልሳችሁ ትወጉኛላችሁ ነው የሚላቸው የውትድርና እንትን ልምምድ ስላላችሁ ለእኔ ሀገር ጸጥታ ያሰጋኛል። ስለዚህ ይሄ የድንበሩ ጉዳይ ከኤርትራ ጋራ ስላለ ለቃችሁ አልችልም። ስለዚህ ሌላ ሀገር ካልወጣችሁ በስተቀር እዚህ ታስራችሁ ነው የምትኖሩት ነው። እና በጣም የሚያሳዝን ነው። ኤርትራ ውስጥ ደግሞ በሙሉ የወታደር ትሬኒንግ አድርጓል። በተለይ ወጣቱ ሴትም ወንድም። አዎ ግዴታ ስለሆነ ግን የጅቡቲ መንግስት እስካሁን እንዲለቃቸው ተጠይቋል። አዎ እኔም ሄጄ ነበር። እኔም አነጋገርኳቸው፣ ያ ሊለቀቁ አልቻሉም። ፕራይም ሚኒስትሩን አነጋገርኩ፣ ጀኔራሎቹን አነጋገርኩ፣ ጀኔቫ አይ ጅቡቲ ሄጄ ነበር፣ ሁለት ጊዜ ሄጅ አይቻቸዋለሁኝ። መንግስቱንም ጽፌያለሁኝ። ላለፈ ሶስት ዓመት በተቻለኝ መጠን በደብዳቤና በአካል ላስረዳቸው ሞከርኩኝ፣ ግን ሊለቋቸው አልቻሉም። እርስዎ የሚወክሉት ማህበረሰብ አለ ወይስ በግሎ ነው ይሄን የሚያደርጉት? አይ አለኝ ሂዩመን ራይት ኮንሰርን ኤርትሬያ ነው የሚባለው። ለንደን ነው ቤዜ። እዛ ሁኜ ነው የምሰራው። ሌሎች ኤርትራውያን አብሮት በረሀብ አድማው እየተሳተፉ ነው? አይ እኔ ብቻ ነኝ የረሀብ አድማውን ውሳኔ የወሰድኩኝ እና ያለሁኝ። ሌላ ምን እንቅስቃሴ እያደረጋችሁ ነው? በበኩሌ እንግዲህ እየጻፍን ነው፣ ፕሬስ ሪሊዝ እናወጣለን። ከተለያዩ ሌላ ማህበሮች ጋር ጽፈናል እነሱም እየመጡ እያዩኝ ነው። አምባሳደሩንም እያነጋገሯቸው ነው። ከሂዩመን ራይትስ ዎች ከዚህ ከኮሚሽነሩ ኦፊስ ሄደው ጅቡቲ አምባሳደሩን አነጋግረዋቸዋል። ዩኒሲያርንም እያነጋገሩ ነው እና ምን አይነት መልስ ትጠብቃላችሁ አሁን? እኔ እንግዲህ ከእስር ቤት ይለቀቁ እና ስደተኞች ስለሆኑ የስደተኞች መኖሪያ ካምፕ አላቸው ጅቡቲ ውስጥ። እዛ እንደ ኖርማል ስደተኛ ይኖሩ። እነዚህ ሰዎች ከእስር ቤት ወጥተው ኤርትራ፣ በሀገሩ በሙሉ እስር ቤት ሆኗል በአሁኑ ሰዓት እና ከእስር ቤት ሸሽተው እንዲያውም ድንበሩን ሲጥሱ የተገኙ ተኩሳችሁ ግደሉ የሚል ሕግ እያለ ይሄን ጥሰው የመጡ ሰዎች እሳ ለምንድን ነው ሁለተኛ እስር ቤት ሲያስገባችኋቸው? እነዚህ ሰዎች የበደሉት ነገር የለም ነው የምላቸዋለሁ። ስለዚህ ይለቀቁ። ዩኤንኤችሲአርን ደግሞ እንግዲህ እነዚህ ሰዎች የጅቡቲ መንግስት እስካልፈለጋቸው ድረስ እንግዲህ የሆነ ቦታ ፈልጉላቸው እንጂ አምስት ስድስት አመት ኤርትራ ውስጥ አምስት ስድስት አመት እስከ አስር አመት እዛ ይሄ ግዱድ ውትድርና አግራዊ አገልግሎት ውስጥ እድሜያቸውን አሳልፈው እንደ ባሪያ ተገዝተው መጥቶ እንደገና ሌላ ሀገር መጥተው እንደዚህ ታስረው ምንም ነገር የሚያደርጉበት በሽታ ለበሽታ ሆነው በአንዳንድ እየሞቱ ነው። ሁለት ወረዲ ሞተዋል። በቀደም የመጨረሻ ጊዜ ሞተው ልጅ ህንድ አመት ልጅ ህንድ አመት ልጅ ነው ወይ ይሄ ልጅ ትሬኒንግ የወታደር ትሬኒንግም አላረገም ነበር። አላረኩም እኔ ሲቪል ነኝ። እዛም ተደብቅ ያሳልፍ ያለ ብላቸው ነው ነው ወጣት ሎንክ ሳታደርጋት አትመጣም ብለው አስረውት ይኸው ከሶስት አመት እስር በኋላ በሀያ ዘጠኝ ጥር ሞተ ቱ ታውዘንድ ፎርቲን ማለት ነው ሁለት ሺህ አስራ አራት ስለዚህ አንድ በአንድ እየሞቱ ናቸው አንዱም እንደዚሁ ህክምና ሳያገኝ እባካችሁ እርዱኝ እያለ ሞቷል እሺ ወይዘሮ ኤልሳ ለሰጡኝ ቃል በሙሉ አመሰግናለሁ በጣም እያመሰገንኩኝ ነ አማርኛ ብዙ አልችልም ጠፍቶብኛል። እንዴ በጣም ኮስ ከኔ የበለጠ ነው የሚያወሩት በእውነት። እሺ መልካም እድል፣ መልካም እድል። የዚህ ዘገባ ተጨማሪ ሁኔታ በዛሬ ምሽት ከምሽቱ ሶስት ሰዓት በሚጀምረው ስርጭታችን ይካተታል። ከመሰነባበታችን በፊት አጠራጥር ያሉ መረጃዎችን ልስጣችሁ። ዛሬ አንድ የዩናይትድ ስቴትስ ዶላር 18 ብር ከ90 ሳንቲም ተመንዝሯል። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ዝናባማ ትሆናለች ከከፍተኛው 25 ዲግሪ ሴልሽስ ዝቅተኛው 11 ዲግሪ ሴልሽስ ይሆናል። በ1979 ዓ ም በአውሮፓውያን አቆጣጠር ዛሬን በታሪክ ውስጥ ስንመለከት የግብፁ ፕሬዚደንት አንዋር ሳዳትና የእስራኤሉ ጠቅላይ ሚኒስትር መናህም ቤጊን በሁለቱ ሀገሮች መካከል ለ30 ዓመታት የዘለቀውን ጦርነት ቆሜ ሰላም ውል ዋይት ሃውስ ውስጥ ፈርመዋል። ልክ የዛሬ 14 ደግሞ ዓመት ደግሞ በዛሬዋ ዕለት ቭላዲሚር ፑቲን የሩሲያ ፕሬዚደንት ሆኖ የተከበራችሁ አድማጮች ልክ በዛሬዋ ዕለት የዛሬ 187 ዓመት ገናናው ጀርመናዊና ኦስትሪያዊ የሙዚቃ ደራሲ ሉድቪግ ቫን ቤትሆቨን አረፈ። በጥበቡ ዓለም ዛሬ ይሄ ትልቅ የመታሰቢያ ቀን ነው። በ57 ዓመት ዕድሜው ነው ቪየና ውስጥ መጋቢት 17 ቀን 1819 ዓ ም ያለፈው ሉድቪግ ቤትሆቨን። የምትሰሙት ፊር ኤሊዝ ለኤልሳ የሚለውን ድርሰቱን ነው። እስከ ዝግጅታችን ፍጻሜ ከቤትሆቨን ፊር ኤሊዝ ጋር ልተዋችሁ። ጤና ይስጥልኝ። መልካም